you way. ከአሁን በኋላ ባለም አቀፍ ትራኮች የአጭር ርቀት ሩጫ አሸናፊነት በር ለኢትዮጵያውያን አትሌቶችም ተከፍቷል ሲል በርቀቱ በአገሪቱ ታሪክ የመጀመሪያ የሆነውን ወርቅ በ800 ሜትር ያገኘው መሐመድ አማን አስታወቀ። መሐመድ አማን የዚህ ዘመን አበበ ቢቂላና ምሩጽ ይፍጠር ነው ሲሉ የተናገሩት ደግሞ አሰልጣኙ ንጉሴ ግቻሞ ናቸው። መሐመድ አማን ዛሬ ለጋዜጠኞች የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። የ19 ዓመቱ ወጣት መሐመድ አማን በቅርቡ ሞስኮ በተካሄደው የዓለም አትሌቲክስ ሻምፒዮና በ ሜትር ያገኘው የወርቅ ሜዳሊያ ለኢትዮጵያ አዲስ ታሪክ ነው። በረጅምና በመካከለኛ ርቀት ሩጫ በተለያዩ ዓለም አቀፍ መድረኮች የተገኙ የወርቅ ሜዳሊያዎች በርካታ ቢሆኑም አጭር ርቀት ግን ውጤት አልባ ሆኖ ቆይቷል። የሞስኮው ባለድል መሐመድ አማን ዛሬ ለጋዜጠኞች በሰጠው መግለጫ የአጭር ርቀት ሩጫ ውጤት ተስፋ አስቆራጭ ሆኖ መቆየቱን አመልክቷል። ስንት ሜትር እንደሚሮጥ የተጠየቀ አትሌት በመቶዎች ከጠራ ምን ሊያደርግልህ ይባላል ብሏል። ከመቶ ሜትር እስከ ስምንት መቶ ሜትር ያሉትን ርቀቶች የሞከሩ አትሌቶች ሁሉም ወደ አምስትና አስር ሺህ አሊያም ወደ ማራቶን እንዲገቡ ሲገፋፉ ቆይተዋል ሲልም አስረድተዋል። የእርሱ የሞስኮ ድል ግን ያንን አመለካከት የቀየረ ታሪካዊ መሆኑን አስታውቋል። ያው ሞስኮ፣ ያው እንደሚታወቀው ለእኔ ትልቅ ባለውለታ ነች ማለት ለእኔም፣ ያው ለኢትዮጵያም ይመስለኛል ለምን በዚህ በስምንት መቶ ሜትር ታይቶ የማይታወቅ ማለት ኢትዮጵያ ትችላለች እንደ ማለት አብዛኛው የሚያስበው ኢትዮጵያ ረጅም ርቀት፣ ማራቶን፣ አስር ሺህ ነበረ። በዚህ ፊልድም ውጤት ኢትዮጵያ እንደምንችል ያሳየው ስለሆነ ለኔ ትልቅ ነገር ነው። ማለት እንደ አጠቃላይ እንደ ዓለምም የተገረሙበት ነው። በዚህ ፊልድ ላይ ለካ ኢትዮጵያዎች ሩጥ ይችላሉ። ስምንት መቶ ሜትር የመጀመሪያውን በመሆኔ ለሀገሬም። ለኔም ይህን ድል በማምጣቴ በጣም ትልቅ ደስታ የተሰማኝ፣ ከዚህ በኋላ የአጭር ርቀት ሩጫ በር ለኢትዮጵያን አትሌቶችን መከፈቱን መሀመር ተናግሯል። የመሐመድ አማን አሰልጣኝ ንጉሴ ጊቻሞ በዚሁ መግለጫ ላይ እንዳሉትም የመሐመድ ድል ሌሎች አትሌቶችም ወደ አጭር ርቀት እንዲሳቡና ውጤት እንዲያመጡ ያደርጋል። ኢትዮጵያውያን የማራቶን ጀግኖች የተፈጠሩት በአበበ ቢቂላ ድል ምክንያት፣ ኃይሌ ገብረስላሴን የመሳሰሉ የአስርና የአምስት ሺህ ሜትር ንጉሶች የመጡትም በምሩጽ ይፍጠር ምክንያት መሆኑን አሰልጣኝ ንጉሴ አስታውሰዋል። የዚህ ዘመን አበበ ቢቂላ የዚህ ዘመን ምሩጽ ይፍጠር ደግሞ መሐመድ አማን ነው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።